ቀጥ ቆፒ አፋን ኦሮሞቲ እንደበርሱ አስረት ራወታ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከሚሱ ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። የአውሮፓውያኑን አዲስ ዓመት ለምታከብሩና በተለያዩ የዓለም ክፍሎች ለምትገኙ አድማጮቻችን እንኳን በሰላም አደረሳችሁ። የተሰናበተውን ሀያ ሀያን በሀሳብ መለስ ብለን በወፍ በረር የምንቃኝበት ልዩ ፕሮግራም ነው። ሀያ ሀያ ከእርሱ ከቀደሙት ሁሉ ምናልባትም የሚከተሉትንም ይጨምር ይሆን ሳያስብ አይቀርም። ብቻ ፍጹም ለየት ያለ ገጽታ ያላበሱት ድንገቶችና ሌሎች ታላላቅ ክስተቶች ድፍን ዓለም በአንድነት ከተጋራቸውና አገሮች በተናጥል እስካስተናገዷቸው ድረስ የምድሪቱን ነዋሪዎች ሕይወት በብዙ መልክ ቃኝተውታል። ሀያ ሀያን በእርግጥም ሀያ ሀያ ካደረጉት በርካታ ምስቅልቅል ክስተቶች ውስጥ አስደንጋጭና ጉልበት የሚያሟጥጡ ድንገቶች፣ በአንጻሩም የሰው ልጅ የአይበገሬነት ብርታት የተመሰከረባቸውና ተስፋ ፈንጣቂዎቹ ጊዜያዊ ተጽዕኖ ካሳደሩብንና እስከ ወዲያኛው የለወጡን ድረስ ይዘልቃል ዝርዝሩ። ኮቪድ-19 ከአንዱ የዓለም ጫፍ እስከ ሌላው፣ የዩናይትድ ስቴትስ ሸክምና ፈተና፣ የስደተኞች ጉዳይ፣ የስራ ዘመናቸው በሳምንታት ውስጥ የሚያበቃው ፕሬዚዳንት ዶናልድ ትራምፕን ሴቶችን የሚመለከቱ ፖሊሲዎች፣ እንዲሁም አዲሱ ተመራጭ ፕሬዚዳንት ጆ ባይደን በምረጡኝ ዘመቻቸው ወቅት የገቧቸውን ቃሎችና መመረጣቸው ይፋ ከተደረገ ወዲህ የወሰዷቸውን እርምጃዎች፣ ሌሎችም በርከት ያሉ ርዕሰ ጉዳዮች እናያለን። አስተናጋጃችሁ አሉላ ከበደ ነኝ።

ጥልኝ እንደምናመሻችሁ አድማጮች ዜናዎቹን የማሰማችው ቆንጂት ታዬ ነኝ። በዩናይትድ ስቴትስ የመወሰኛ ምክር ቤቱን የስልጣን ሚዛን ለሚወስኑት ሁለት መቀመጫዎች በጆርጂያ ክፍለ ግዛት የሚካሄደው ምርጫ ዘመቻ የሚጠናቀቅበት በዛሬው ዕለት ፕሬዚደንት ዶናልድ ትራምፕ እና ተመራጩ ፕሬዚደንት ጆ ባይደን ወደ ክፍለ ግዛቲቱ ይጓዛሉ። ትራምፕ ለሪፐብሊካኖቹ ሴኔተሮች ዴቪድ ፐርዱ እና ኬሊ ሎፍለር ድጋፍ ለመቀስቀስ ዛሬ ማታ ዳልተን ከተማ ላይ ይገኛሉ። ጆ ባይደን ደግሞ ለዲሞክራቶቹ እጩ ተፎካካሪዎች ለጃን ኦሳፍና ራፋኤል ዎርኖክ አትላንታ ከተማ ውስጥ የምርጫ ቅስቀሳ ንግግር ያካሂዳሉ። ከተፎካካሪዎቹ መካከል በህዳሩ ምርጫ አንዳቸውም በቂ የሆነ አብላጫ ድምፅ ስላላገኙ ነው ድጋሚ ምርጫው የሚካሄደው። ጆርጂያን ፕሬዚደንት ትራምፕ ምርጫው ተጭበርብሮብኛል ለሚለው ማስረጃ የሌለው ወንጀላቸው በተደጋጋሚ ኢላማ አድርገዋት ከርመዋል። የክፍለ ግዛቲቱ የምርጫ ባለስልጣናት ሪፐብሊካኖቹም ጭምር የድምፅ ቆጠራው ትክክል መሆኑን አረጋግጠዋል። የፕሬዝደንቱ የምርጫ ዘመቻ በፍርድ ቤት ያቀረባቸው ክሶችም ውድቅ ሆነዋል። ጉዳዩ እንደገና ትናንትና ትኩረት ስቧል። ፕሬዝደንት ትራምፕ ቅዳሜ ዕለት የጆርጂያውን ከፍተኛውን የምርጫ ጉዳይ ባለስልጣን በቴሌፎን ሲያነጋግሩ ባይደን ጆርጂያን ማሸነፋቸውን የሚቀለብስልኝ በቂ ድምፅ አፈላልግልኝ እንጂ እያሉ በመለመን ሲወተውቱ የተቀረጸውን የስልክ ንግግሩን የድምፅ ቅጂ ትናንትና ዋሽንግተን ፖስት ይፋ አድርጎታል ጽዮን ግርማ ዝርዝር ዛለች ጽዮንን አመሰግናለሁ ዩናይትድ ስቴትስ ዜና ላይ እንቆያለን በዩናይትድ ስቴትስ የተወካዮች ምክር ቤት ከአንድ መቶ በላይ ሪፐብሊካን አባላትና አስራ ሁለት ሴኔተሮች አንድ ላይ ሆነው በምክር ቤቱ ተነገወዲያ ረቡ ተመራጩ ፕሬዚደንት ጆ ባይደን ስለማሸነፋቸው ማረጋገጫ የሚሰጥበትን ስነ ስርዓት ለማደናቀፍ ሊሞክሩ እየተንቀሳቀሱ ነው። ሆኖም ሙከራቸው የትም አይደርስም እየተባለ ነው። ጆ ባይደን ከ15 ቀን በኋላ በአውሮፓውያን ጥር 20 ቀን ቃለ መሃላ የሚፈጽሙበት በዓለ ሲመታቸው ከመከናወኑ አስቀድሞ 306 ለ232 በሆነ ድምፅ ብልጫ ማሸነፋቸውን የሚያሳየው የመራጭ ተወካዮች ድምፅ ለመጨረሻ ጊዜ በምክር ቤቱ ማረጋገጫ ይሰጥበታል። ታዲያ ይህንን የምርጫ ውጤት በምክር ቤቱ ውድቅ እንዲሆን ለማድረግ የሚቻለው የሁለቱም ምክር ቤቶች ማለትም የሕግ መምሪያውም የመወሰኛውም በምርጫው ውጤት ላይ የቀረቡትን ክሶች ከተቀበሉ ብቻ ነው። በተወካዮች ምክር ቤት ጠባብ የሆነ አብላጫ መቀመጫ ያላቸው ዲሞክራቶቹ የባይደንን አሸናፊነት ያጸድቁላቸዋል። በመወሰኛውም ቢሆን ከሪፐብሊካኖች ያነሰ መቀመጫ ያላቸው ዲሞክራቶቹ አባላትና የባይደንን በምርጫው ማሸነፍ አምነው የተቀበሉት ሪፐብሊካኖች አንድ ላይ ሆነው እንደሚያጸድቁት ነው የሚጠበቀው። በሌላ ተያያዥ ዜና የህዳሩን የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ውጤት ለመቀልበስ በሚደረገው እንቅስቃሴ የጦር ኃይሉን ለመጠቀም አንዳችም ሙከራ እንዳይደረግ አስሩም የሀገሪቱ የቀድሞ የመከላከያ ሚኒስትሮች አስጠነቀቁ። እንደዚያ ያለ አድራጎት የተቃጣ እንደሆነ ጥቅስ ሀገሪቱን አደገኛ ወደሆነ ህገ ወጥና ኢ ህገ መንግስታዊ ሁኔታ ውስጥ ይከታታል ሲሉ አሳስበዋል። ዲሞክራቶችም ሪፐብሊካኖችም ያሉባቸው አስሩ የመከላከያ ሚኒስትሮች ይህንን ማሳሰቢያቸውን ትናንት በዋሽንግተን ፖስት ጋዜጣ አስተያየት አምድ ላይ ፊርማቸውን አኑረው አውጥተውታል። ፕሬዚደንት ትረምፕን በስም ባይጠሩም የምርጫውን ውጤት በተመለከተ ጥያቄ የሚነሳበት ጊዜ አልፏል ነው ያሉት። በአንዳንዶቹ ክፍለ ግዛቶች የምርጫው ውጤት ድጋሚ ቆጠራ ተደርጎበታል። ያልተሳኩ የፍርድ ቤት ክሶችም ተከናውነዋል። የምርጫው ውጤት ግልጽ ነው ብለዋል ሚኒስትሮቹ። የሀገሪቱን የጦር ኃይል የምርጫ ነክ ጭቅጭቁን ለመፍታት ሊያስገቡ የሚያዙ የሲቪል የሚሆን የጦር ሰራዊት ባለስልጣናት በአድራጎታቸው ምክንያት በሪፐብሊካችን ላይ ለሚደርስ የከበደ መዘዝ በወንጀል አድራጎት መቀጣትን ጨምሮ በተጠያቂነት ይያዛሉ ሲሉም የቀድሞዎቹ ሚኒስትሮች አስጠንቅቀዋል። በዋሽንግተን ፖስት ጋዜጣው የአስተያየት አምድ ላይ ፊርማቸውን ያሰፈሩት የቀድሞዎቹ የመከላከያ ሚኒስትሮች ዲክ ቼኒ፣ ዊሊያም ፔሪ፣ ዶናልድ ራምስፌልድ፣ ዊሊያም ኮሃን፣ ሮበርት ጌትስ፣ ሊዮን ፐኔታ፣ ቸክ ሄግል፣ አሽ ካርተር፣ ጀምስ ማቲስ እና ማርክ ኤስፐር ናቸው። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ዜናዎች ስንሻገር በኢትዮጵያ ባለፉት 24 ሰዓታት ውስጥ በተከናወነው የኮሮና ቫይረስ ምርመራ 4157 ሰዎች ተመርምረው 297 ሰዎች ላይ ቫይረሱ ተገኝቷል። የጤና ሚኒስቴር ዕለታዊ ዝርዝር መረጃ እንደሚያሳየው ከእነዚህ ውስጥ 215ቱ የተገኙት አዲስ አበባ ውስጥ ሲሆን፣ ሰባው ኦሮሚያ ክልል፣ ሶስት ሰው በአማራ ክልል፣ ስምንት ሰው በደቡብ ክልልና አንድ ሰው በሲዳማ ክልል እንደተገኙ ነው የገለጸው። ሁለት ሰዎች በኮቪድ-19 ሳቢያ አዲስ አበባ ውስጥ ሕይወታቸው ማለፉንም አመልክተዋል። እስካሁን በአጠቃላይ በበሽታው ሳቢያ የሞቱት ሰዎች ቁጥር 1950 መድረሱንም መረጃው ጨምሮ አመልክቷል። ኬንያ ሁሉም ተማሪዎች ዛሬ ወደ ትምህርት ቤት ገበታቸው ተመልሰው ለወራት ተቋርጦ የነበረውን ትምህርታቸውን ጀምረዋል። የሀገሪቱ የትምህርት ሚኒስትር ጆርጅ መጎሃ ተማሪዎቹን ወደ ትምህርት ገበታቸው ለመመለስ የሚከለክላቸው የለም ብለዋል። በሌላ ዜና የኬንያ የሀገር ውስጥ ጉዳይ የኮሮና ቫይረስን ወረርሽኝ ለመቆጣጠር የታወጀውን የሰዓት እላፊ በሶስት ወር አራዝሞታል። ገልሞ ዳዊት ከናይሮቢ ዝርዝሩን ይዟል። ለመላው ኬንያ ለ9 ወራት ተቋርጦ የነበረው መደበኛ ትምህርት ዛሬ ታህሳስ 26 ተጀምሯል። ጆርጅ መጓ የኬንያ ትምህርት ሚኒስቴር በአገሩ ያሉ ሁሉም ተማሪዎች ወደ ትምህርት መመለሳቸውን ዛሬ ጠዋትም በተለያዩ ተማሪ ቤቶች ተገኝተው የመማር ማስተማር ሂደቱን ጎብኝተዋል። መጓ ሁሉም ተማሪዎች ወደ ትምህርት ቤት መመለስ ጥሩ ዜና ቢሆንም የአካላዊ ርቀትን ማስጠበቁ ግን መምህራንን ሊያስቸግራቸው ይችላል ብለዋል። መምህራኖቻችን በዚህን ጊዜ ቀልጣፋ መሆን አለባቸው ማለትም በትምህርት ቤት ቅጥር ግቢ ውስጥ የሚገኝ ማንኛውም ክፍት ቦታ እንደ መሰብሰቢያ አዳራሽ፣ መመገቢያ ቦታና ሌሎች ቦታዎች ለመማሪያ ክፍልነት መጠቀም መቻል አለባቸው ብለዋል ሚኒስትሩ። መጉባ በተደጋጋሚ የተናገሩት ስለ በቂ የመማሪያ ክፍል አለመኖር ነው። ለዚህም መንግስት ተጨማሪ መቀመጫዎችን ለትምህርት ቤት እያዘጋጀ መሆኑን ገልጸው በትምህርት ቤት ቅጥር ግብ የሚገኝ ክፍት ቦታ ለተጨማሪ መማሪያ ክፍልነት እንዲያገለግል ትእዛዝ ሰጥተዋል ሚኒስትሩ። መንግስት በቂ ሳሙናና ውሃ በትምህርት ቤቶች እንዲኖር ዝግጅት ማድረጉን፣ የትምህርት ቤት ክፍያ የሌላቸው ወላጆችም ተለይተው ልጆቻቸው ወደ ትምህርት ገበታ የሚመለሱበት ስርዓት ተበጅተዋል ብለዋል። ዛሬ በአገሩ የሚገኙ ተማሪዎች ወደ ትምህርት የተመለሱ ሲሆኑ ገሚሶቹ ትምህርት ቤቶች አካላዊ ርቀትን ለማስጠበቅ ሲሉ ወደ ትምህርት ገበታ የተመለሱትን ተማሪዎች በዛፍ ስር ጭምር ሲያስተምሩ ተስተውለዋል። ይህ በእንዲህ እንዳለም የኬንያ መንግስት የኮሮና ቫይረስ ወረርሽን ለመቆጣጠር አውጆ ያለው ሰዓት እላፊ ገደብና ሌሎች እርምጃዎችን ለሶስት ወራት አራዝመዋል። ትላንት የኬንያ አገር ውስጥ ጉዳይ ሚኒስትር ፍሬድ ማቲያንጊ ውሳኔው የተላለፈው ፕሬዚዳንቱ የሰየሙት የኮሮና ቫይረስ ግብረ ኃይል ከተወያየ በኋላ መሆኑን ገልጸዋል። በዚህም በኬንያ ከምሽቱ አራት ሰዓት እስከ ንጋቱ አስር ሰዓት ታውጆ ያለው ሰዓት እላፊ በቦታው እንደሚቆይ ማናቸውም የማህበራዊ ስብሰባዎች ክልክል መሆናቸውን ለበሽታው ተጋላጭ የሆኑና ከ58 ዓመት ዕድሜ በላይ የሆኑ የመንግስት ሰራተኞች ወደ ሥራ ቦታ እንዳይመለሱ የሚሉና ሌሎች መመሪያዎች እስከሚመጣው የካቴቱ ተፈጻሚ እንደሚሆኑ ተወስነዋል ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ዩናይትድ ስቴትስ 20 ሚሊዮን ለሚሆኑ ሰዎች በአውሮፓ አቆጣጠር እስካለፈው ታህሳስ ወር በነበረው ጊዜ ውስጥ የኮቪድ-19 ክትባት ለመክተብ ይዛው የነበረውን ግብ አላሳካችም። ይሁን እንጂ የክትባት ሂደቱ እየተፋጠነ በመሄድ ላይ መሆኑን የአሜሪካ ድምጿ ሚሸል ኩዊን ባጠናቀረችው ዘገባ አመልክታለች። አዳነች ፍሳሀዬ ታቀርበዋለች። ዩናይትድ ስቴትስ ውስጥ ከ350 ሺህ በላይ የሚሆኑ ሰዎች በኮቪድ-19 ምክንያት በሞት ተለይተዋል። በዓለም ደረጃ በቫይረሱ በሽታ ከሞቱት ሰዎች ቁጥር ወደ አንድ አራተኛ ገደማ መሆኑ ነው። ተሸኙ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በትዊተር ገጻቸው ባስተላለፉት መልዕክት በኮቪድ-19 ቫይረስ የተያዙ ሰዎች ብዛትና የሞቱ ሰዎች ቁጥር እየተጋነነ ነው ብለዋል። በሀገሪቱ ከፍተኛው የተላላፊ በሽታዎች ጠቢብ ዶክተር አንቶኒ ፋውቺ ግን ትራምፕ ከሚሉት ጋር አይስማሙም። ዶክተር ፋውቺ የዩናይትድ ስቴትስ ብሔራዊ የአለርጅ እና የተላላፊ በሽታዎች ተቋም ስራ አስኪያጅ ናቸው። እንግዲህ ሞቶቹ በተጨባጭ የታዩ ናቸው። ማድረግ የሚቻለው ጉድጓዶችና ሆስፒታሎች ድረስ ሄዶ የሚሆን ያለውን ማየት ነው። የጤና ሰራተኞች በምን ዓይነት ከባድ የስራ ሁኔታ እየሰሩ መሆናቸውን ሄዱ ማረጋገጥ ነው በተጨናነቀ የስራ ሁኔታ ነው የሚገኙት ነው ያሉት ዶክተር ፋውቺ ሰዎችን በኮቪድ-19 ቫይረስ የክትባት መድኃኒት ለመክተብ ተይዞ የነበረው ግብ ተደናቅፏል መንግስት አውጥቶት በነበረው እቅድ መሰረት እንደ አውሮፓ አቆጣጠር ታሳስ ወር ባለፈው ሐሙስ ከማብቃቱ በፊት 20 ሚሊዮን ሰዎች መከተብ ነበረባቸው የተከተቡት ግን 2.8 ሚሊዮን ብቻ ናቸው ይህ የሆነውም የክትባቱ አቅርቦት ብዛት በሚገባ በአለመታወቁና በፌዴራል በክፍላተ ግዛትና በአካባቢ መንግስታት መካከል ተገቢ የሆነ የማስተባበር ስራ ስላልነበረ ነው ተብሏል። አንቶኒ ፋውቺ ያብራራሉ። በፌዴራልና በክፍላተ ግዛት መንግስታት መካከል መነጋገርና ተጨባጭ የሆነ የአጋርነት ግንኙነት እንዲኖር ያስፈልጋል። እኛ ይህን ለማድረግ ነው እየሞከርን ያለ ነው። ወደ አዲሱ ዓመት መጀመሪያ ላይ የገባን ባለንበት በአሁኑ ወቅት ይህ ተግባራዊ ይሆናል የሚል ተስፋ አለኝ ብለዋል ዶክተር ፋውቺ። ፕሬዚደንት ትራምፕ በበኩላቸው የፌዴራል መንግስት የክትባት መድኃኒቱን አከፋፍሏል፣ ነገር ግን የክፍላተ ግዛት መንግስታት የመክተቡን ተግባር ማፋጠን አለባቸው ብለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ጤና ስጥልኝ ክብራትና ክብራን አድማጮቻችን፣ እንደምናመሻችሁ። አዲሱን ዓመት ለምታከብሩና በተለያዩ የዓለም ክፍሎች ለምትገኙ አድማጮቻችን በድጋሚ እንኳን አደረሳችሁ። እንዳይመለስ ሆኖ ምዕራፉ የተዘጋውን እስከ ወዲኛውም ማሰናብተንና ተሰነባብተን የተለየነውን የአውሮፓውያኑን 2020ን መለስ ብለን ከምንዳሰስበት ልዩ ዝግጅት ጋር አስተናጋጃችሁ አሉላ ከበደ ነኝ። ለመሆኑ ዓለማችን ዓመቱን እንዴት ዘለቀች ስንል በርከት ያሉ አበይት ርዕሶችን መራርጠን ይዘናል። የአውዳመት ዜማዎችም አሉን። መያ ኬሪ ኦንላይን ሴን ነው የምንጀምረው። አሮጌዎቹ ቅናት እንደማለት አብራችሁን ቆዩ። በቀኑ ይነስ ወይም ይብዛ ችላ የተባለ በሚመስልበት እንደ ኢትዮጵያ ባለው ሀገር ሳይቀር እርግጥ በኢትዮጵያ ምድር ችላ ስለተባለበት ጉዳይ ምክንያቱን በዝርዝር አፍ ሞልቶ ለመናገር ቢገድና ይልቁንም ማለቂያ የለሽ ያልተመለሱ ጥያቄዎች ምንጭ ስለመሆኑ ጥርጣሬ ባይገባም የሁሉን ሕይወት የዳሰሰው የኮሮና ቫይረስ ወረርሽኝ አንድምታ ወደር የለውም። ከውሃን ቻይና ተነስቶ አውሮፓና ዩናይት ስቴትስን ባዳረሰበት የመጋቢት ወር ከዓለም ህዝብ አንድ ሶስተኛው ከዕለት ተዕለት እንቅስቃሴው ተገድቶ ከቤት ለመከተት ተገዶ ነበር። አሁንስ መቼ ከዛ ብዙ ራቅንና ወረርሽኙ ባደረሰው የጉዳት መጠንም ሆነ በሚዛመትበት ፍጥነት ከዘጠኝ ወራት በፊት ከነበረው ዛሬ ባይከፋ ለሚሉት ጥያቄ አዘል አስተያየቶች ምላሹ ያወንታ ነው። የኮቪድ-19 ጉዳይ ዓመቱን በመነጽር ከምንቃኝባቸው ርዕሶች አንዱ ነው። አንድ ዓመት በፊት ያልነበረ ወይም ጨርሶ የማይታወቅ በሽታ በዚህ አጭር ጊዜ ውስጥ በዓለም ዙሪያ ቁጥሩ ከአንድ ነጥብ አምስ ሚሊዮን በላይ የሚደርስ ህዝብ ፈጅቷል። የዓለምንም ኢኮኖሚ አንኮታክቷል። ባለፈው ዓመት ጥቅምት 2019 በኢትዮጵያ የቀን አቆጣጠር ጥቅምት 2012 ላይ በተካሄደ የህብረተሰብ ጤና አጠባበቅ የባለሙያዎች ግምገማ ወረርሽኞችን ለመቋቋም አገሮች ያላቸውን ዝግጅት ብቃት በሚያሳየው ሰንጠረዥ ዩናይትድ ስቴትስን በቀዳሚ ደረጃ ላይ አስቀምጠዋት ነበር። ይሁንና ዩናይትድ ስቴትስ ዛሬ በኮሮና ቫይረስ ተጋላጮችና በህመሙም ሳቢያ ህይወታቸውን ባጡ ሰዎች ቁጥር ከመላው ዓለም በከፋ ሁኔታ ጉዳት የደረሰባት አገር ሆናለች። ይችን አገር ከዚህ ያደረሷትን ድክመቶች የሚያስቃኝና ዓመቱንም መለስ ብሎ የሚፈትሸው ቅንብር እንዲህ ይቀርባል። ውድቀቱ መመዝገብ የጀመረው በኮሮና ቫይረስ ወረርሽኝ ሳቢያ በቻይና እና በአውሮፓ ከተሞች እንደ ደጃፍ በራቸውን መዝጋት በጀመሩበት ሰዓት ነው ይላሉ፣ የጆርጅ ታውን ዩኒቨርሲቲው የሕክምና ህጎች አዋቂ ልዩ ባለሙያ ሎረንስ ጎስቴን። አልተዘጋጀንም ነበር። ይህ እንደሚመጣ እናውቅ ነበር፣ ማወቅም ነበረብን። እናም መዘጋጀት ነበረብን። ወረርሽኙ በተከሰተ ጊዜም የመጀመሪያው ትልቅ ፈተና የመመርመሪያ ቁሳቁሶች ጉዳይ ነው። የዩናይትድ ስቴትሱ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ያደረገው የመጀመሪያ ምርመራ ሳይሰራ ቀረ። ከዚያም ለወራት የቀጠለው የመመርመሪያ ቁሳቁስ እጥረትና የምርመራ ውጤቶችን ለማግኘት የነበረው ማለቂያ የሌለው የሚመስል ጥበቃ ቫይረሱ ከቁጥጥር ውጭ እንዲሆን ርብተዋል። ፕሬዚዳንት ትራምፕ በተደጋጋሚ ያደርጉ የነበረው የገዛ አስተዳደራቸውን የጤና ባለሥልጣናት ሙያዊ አቋምና ምክር የሚያመክን ድርጊት ሁኔታውን ለማሻሻል የሚደረገውን ጥረት የሚያግዝ አልነበረም የሚሉት ደግሞ የሚሽጋን ዩኒቨርሲቲው የሳይንስ ጉዳዮች ታሪክ አዋቂው ሀዋርድ መርክል ናቸው። This wasn't an administration that was used to dealing with it. <laughs> ትራምፕ የሲዲሲ ባለሙያዎች ሰዎች ራሳቸውንና ሌሎችን ከቫይረሱ መከላከል እንዲችሉ ያግዛሉ ያሏቸውን ከጨርቅ የተሰሩ የአፍና የፊት መሸፈኛ ጭንብሎች እንዲያደርጉ በማሳሰብ ያቀረቡትን ምክረ ሀሳብ አንብበው የባለሙያዎቹን ጥረት የሚያሳንስ ንግግርና ድርጊቶች ግን መፈጸማቸውን ቀጠሉ። ብዙም ሳይቆይ የአፍና የፊት መሸፈኛው ጭንብሎች የፖለቲካ አቋም አንጸባረቂያ መንገዶች የሆኑ ይመስል የሳይንሱም ነገር ቀረና ዴሞክራቶች በሙሉ ልብስ ይቀበሏቸው፣ ሪፐብሊካኖች በፊናቸው በእንቢተኝነት ቀጠሉ። ጽንፍ የያዘው ፖለቲካ ኮቪድ-19 በሕብረተሰብ ጤና ላይ የከሰተውን ፈተናና በኢኮኖሚ ላይ የሚያደርሰውን ብርቱ ጉዳት የሚወስዱ እርምጃዎችን ተጽዕኖ ሚዛን ለመጠበቅ በሚሰራው ሥራም ላይ ጣልቃ መግባቱ አልቀረም። ትራምፕና የሪፐብሊካን ፓርቲያቸው በአመዛኙ ኢኮኖሚውን በሚመለከቱ ጉዳዮች ላይ ብቻ ትኩረት ማድረግ ሲመርጡ ተስተውለዋል። ለምሳሌ የሚያህል በሚያዚያ ወር የኮሮና ቫይረስ ወረርሽኝን ለመቋቋም የተደነገጉ ደንቦችና ውሳኔዎችን ለመቃወም አደባባይ የወጡ ወገኖችን በመደገዝ ያንጸባረቁት አቋም አንዱ ነበር። ይሁንና በአብዛኛው ተቃውሞዎቹ የተሰሙትም ሆነ ፕሬዚዳንቱ ድጋፍ የሰጡት አገረ ገዢዎቹ የተቀናቃኙ ዲሞክራት ፓርቲ በሆኑባቸው ግዛቶች ነው። የዩናይትድ ስቴትስ ፕሬዝደንት ለነኚህ እርምጃዎች ተቃውሞ ሲያነሳሱ ይሄ በቀላሉ ሊታይ የሚችል ነገር አይደለም። የአገራችን መሪዎችና የጤና አጠባበቅ ተቋማት ወረርሽኙን ለመዋጋት ባላቸው ችሎታና አቅም ላይ የተሰነዘረ አምካኝ እርምጃ ነው። ለመከላከያ እርምጃዎቹ ካላቸው አቋም አንጻር ሲታይ ትራምፕ በመስከረም ወር መገባደጃ ላይ ራሳቸው ለቫይረሱ ተጋልጠው የመገኘታቸው ዜና ምናልባትም ብዙ ላያስደንቅ ይችላል። ይሁንና ለተስተዋለው መዝረክረክና መዘናጋት ተጠያቂዎቹ ግን መሪዎች ብቻ አይደሉም ይላሉ አሁንም የጆርጅ ታውን ዩኒቨርሲቲው ሎረንስ ጎስቴን። በመጋቢት ወር ከነበረው የኮሌጅ ተማሪዎች የመንፈቀ ትምህርት አጋማሽ ረፍ ብዙዎች እንደ ቀድሞ ወግ አውድ ዓመት ከቤተሰቦቻቸው ጋር ለማሳለፍ ግዞች እስካደረጉበት ያለፈው ህዳር ወር የምስጋና ቀን በዓል ድረስ አሜሪካውያን የህብረተሰብ ጤና አጠባበቅ ባለስልጣናት የሚሰጡትን ምክር ቸል ማለታቸው ቫይረሱ ይበልጥ እንዲዛመት አግዟል። በሌላ በኩል የዩናይትድ ስቴትስ መንግስት አሁን ፎይታ ሊሰጠን የተቃረበው የመከላከያ ክትባት ሥራ ላይ ይውል ዘንድ ብዙ ቢሊዮን ዶላር ወጪ አድርጓል። አሜሪካ አሁን በክትባት መድኃኒት ቅመማው ከሌሎች አገሮች ጋር በመሆን ግንባር ቀደማዋ አገር ናት። ያም ያጣነውን ጸጋችንን መልሶ የሚያጎናጽፍ ሊሆን ይችላል። ፋይዘርና ሞደርና የተባሉት ግዙፍ የመድኃኒት አምራች ኩባንያዎች ያመረቷቸው ክትባቶች ከዚህ ቀደም ታይቶ በማያውቅ ፍጥነት ነው የተቀመሙት። ሌሎች ኩባንያዎችም በቅርብ ርቀት በመከተል ላይ ይገኛሉ። ዓለም አቀፉ ወረርሽኝ ስለ እሱ አድርጎት የዘለቀው በ2020 ሲያበቃም፣ ለወረርሽኙ የጥርፊያ ማክተም ምክንያት የሚሆኑት ክትባቶች በስፋት መዳረስ ይይዛሉ። እናም በጣት የሚቆጠሩ ቀናት ብቻ የቀሩት የኮቪድ ዓመት 2020 ሲሰናበት ብዙዎች ልብ ውስጥ ያደረው የአዲስ ዓመት አዲስ ተስፋ በዚያው መጠን ያንሰራራል። ተመራጩ የዩናይት ስቴትስ ፕሬዝዳንት ጆ ባይደን የፕሬዝዳንት ዶናልድ ትራምፕን እጅግ አወዛጋቢ የኢሚግሬሽን ፖሊሲ በፍጥነት ይቀለብሳሉ ተብሎ ተጠብቋል። የአሜሪካ ድምጽ የኢሚግሬሽን ጉዳዮች ዘጋቢ አሊን ባይሮስ ባይደን ስደተኞችን፣ ጥገኝነት ጠያቂዎችንና በጨቅላ ዕድሜያቸው ወዲህ ወደ ዩናይት ስቴትስ ከወላጆቻቸው ጋር መጥተው ያደጉ ዛሬ በወጣትነትና በጉልምስና ዕድሜ የሚገኙ ወገኖችን አስመልክቶም የሚኖራቸውን ፖሊሲ ትዳስሳለች። አዳነች ፍሳዬ ታቀርበዋለች። የጉዞ እገዳዎች፣ በጥገኝነትና በስደተኞች ላይ የሚደረገው ገደብ ቤተሰብን መነጣጠል፣ ከቤተሰቦቻቸው ጋር በልጅነታቸው አሜሪካ የገቡትን ልጆች በሚመለከት የተሸኙ ፕሬዚደንት ትራምፕ የኢሚግሬሽን ፖሊሲዎችን ነው ጆ ባይደን ለመቀልበስ ቃል የገቡት። ተንታኞች እንደሚሉት ተመራጩ ፕሬዚደንት እነዚህ ፖሊሲዎችን ለመሻር ያላቸውን ፕሬዚዳንታዊ ስልጣን ይጠቀማሉ። የኢሚግሬሽን ጉዳይ ፕሮፌሰር ሞሪን ስዊኒ ያብራራሉ። ፕሬዚዳንት ትራምፕ በራሳቸው ትዕዛዝ ያከናወኗቸውን ሁሉ ባይደን ልክ እሳቸው እንዳደረጉት በትዕዛዝ ሊሽሯቸው ይችላሉ። ለምሳሌ የጉዞ እገዳው እንደሚነሳ ጠብቃለሁ። በስደተኞች ላይ የተጣለው ገደብ ወዲያውኑ የሚነሳ ይመስለኛል። ፕሬዝዳንቱ ባላቸው ስልጣን መሰረት ይህንን ሊያደርጉ ይችላሉ። ፕሬዚደንት ትራምፕ በልጅነታቸው አሜሪካ ለመጡት ልጆች የተሰጠውን በሀገሪቱ የመቆየት መብት ለማስቀረት ያደረጉት ጥረት በአራት ዓመታቱ የስልጣናቸው ጊዜ ሰፊ ተቃውሞ ሲያስነሳ ቆይቷል። በኦባማ አስተዳደር ወቅት የነበረው ፕሮግራም በልጅነታቸው ካለ ሕጋዊ ፈቃድ አሜሪካ የገቡት ልጆች ከሀገሪቱ እንዳይባረሩ ከለላ ይሰጣል። ትራምፕ ግን ፕሮግራሙ ሕገ ወጥ የሆነ ምሕረት የማድረግ ያህል ነው ሲሉ ተቃውመውታል። የሀገሪቱ ምክር ቤት በህግ ካጸደቀው ግን ልረዳቸው ይችላለሁ ብለዋል። ለእነዚህ ሰዎች ፍቅር አለኝ። የአገሪቱ ምክር ቤት በተገቢው መንገድ ይረዳቸዋል የሚል ተስፋ አለኝ። ነገር ግን ምክር ቤት አላጸደቀውም። የፕሮግራሙ ጉዳይም በፍርድ ቤቶች ሲንከራተት ቆይቷል። ስለ ጉዳዩ በቅርቡ የተሰማው የፍርድ ቤት ብይን የዩናይትድ ስቴትስ የኢሚግሬሽን አገልግሎቶች በኦባማ አስተዳደር ወቅት የነበረውን ፕሮግራም ሙሉ በሙሉ እንዲመልሱ በይኗል። ፕሮግራሙን የሚቃወሙት ግን ለፍርድ ማቅረቡን እንደሚቀጥሉ ተናግረዋል። ሌሎች የኢሚግሬሽን መመሪያዎችን ለማስወገድ ጊዜ መውሰዱ እንደማይቀር ፕሮፌሰር ሞሪን ስዌኒ ጠቁመዋል። በግልጽ ልለው የምፈልገው ነገር ፍልሰተኞቹ እዚህ አገር ውስጥ መግባት የሚችሉ መሆናቸውን ነው። ትራምፕ ከሜክሲኮ ጋር የሚዋሰነውን ድንበር በመቆጣጠር ሕጋዊ ፈቃድ የሌላቸውን ፍልሰተኞች ለማስቆም ሲሉ የፍልሰተኞች ጥበቃ ፕሮቶኮል የሚል ደንብ ፈጥረዋል። በዚህ ደንብ መሰረት ፍልሰተኞች ዩናይትድ ስቴትስ ለመግባት በሀገሪቱ ፍርድ ቤት እስከሚቀርቡበት ጊዜ ድረስ በሜክሲኮ የድንበር ከተሞች ሆነው እንዲጠባበቁ ያዛል። ጠበብት እንደሚሉት ታዲያ ይህን ደንብ አስቀርቶ የጥገኝነት ዋስትና ለመመለስ የሚደረገው ጥረት ይበልጥ ከባድ ይሆናል። የፕሬዝደንት ትራምፕ ደጋፊዎች ለውጥ ማድረግ አስፈላጊ ነበር ይላሉ። በሄሪቴጅ ተቋም የጥናት ስራ ላይ የተሰማሩት ሎሪ ራይስ የትራምፕ አስተዳደር ለማድረግ የሞከረው ወደ ምክር ቤታዊ አሰራር መመለስ ነው። እነዚህ ፕሮግራሞች ሁሉ በምክር ቤቱ በኩል እንዲሰሩ ማለት ነው። አስተዳደሩ ይህንን ሁሉ ሲያደርግ እዚህ ላይ በማተኮር ነው። የስደተኞች ወደ ዩናይትድ ስቴትስ መግባት ፕሮግራም በትራምፕ ጊዜ ታይቶ በማይታወቅ መልኩ ቀንሷል። ባይደን ግን የስደተኞቹ ጣሪያ ወደ 125000 ከፍ ለማድረግ ቃል ገብተዋል። ተንታኞች ግን ገና ብዙ መሠራት ያለባቸው ነገሮች አሉ ይላሉ። በጆርጅ ሜሰን ዩኒቨርሲቲ የኢሚግሬሽን ጥናት የሚሰሩት ሚሸል ዌስሌይ ስደተኞችን ተቀብለው በማስፈር ስራ ተሰማርተው የነበሩ አገልግሎቶች ተራቁተዋል። በአሁኑ ወቅት እዛ ይሰሩ የነበሩት ሰዎች በሌላ ስራ ላይ ተሰማርተዋል። ስደተኞችን ለረዥም ጊዜ ሳንቀበል ስለቆየን ብዙ ሰዎች ስራውን ትተው ሄደዋል። ስለሆነም እነዚህን አገልግሎቶች መልሰን በመገንባት ከበፊቱ ይበልጥ ጠንካራና የተሻሉ እንዲሆኑ ማድረግ ይገባናል። ያም ሆኖ ግን ዓለም አቀፉ የኮሮና ቫይረስ ወረርሽኝ በሀገሪቱ በርትቶ የብዙ ሰዎችን ሕይወት እየቀጠፈና ኢኮኖሚውን እያደቀቀ ባለበት በአሁኑ ወቅት የኢሚግሬሽን ጉዳይ የባይደን ቀዳሚ አጀንዳ ሊሆን እንደማይችል ተንታኞች ያስገነዝባሉ። አዳነችን፣ ለዝግጅቷ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ባሳለፍነው የ2020 ዓ ም ቅኝት ላይ ያተኮረው ልዩ ዝግጅታችን ይቀጥላል። አስተናጋጃችሁ አሉላ ከበደ ነኝ። ተከታዩ ርዕስ ደግሞ የስራ ዘመናቸው በሳምንታት እድሜ ውስጥ የሚያበቃው የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕን ሴቶችን የሚመለከቱ ፖሊሲዎች ወደ ኋላ መለስ ብሎ የሚቃኝና እንዲሁም አዲስ ተመራጩን ፕሬዝዳንት ጆ ባይደንን በምርጫ ዘመቻቸው ወቅት የገቧቸውን ቃሎችና መመረጣቸው ይፋ ከተደረገ ወዲህ የወሰዷቸውን እርምጃዎች የሚመለከት የዓመቱ መጨረሻ ዘገባ ነው። በህዳሩ ፕሬዝዳንታዊ ምርጫ መራጮች ድምጻቸውን ከሰጡ በኋላ በተካሄዱ ግምገማዎች መሰረት ጆ ባይደንን ለአሸናፊነት በማብቃቱ ረገድ ሴት መራጮች ግዙፍ ድርሻ እንደነበራቸው ተዘግቧል። ግዙፍ በምርጫው ድምጽ ከሰጡት ሴቶች ውስጥ ሀምሳ ሰባት ከመቶ ጆ ባይደንን የመረጡት ዶናልድ ትራምፕን የመረጡት ደግሞ አርባ ሁለት ከመቶ ብቻ ናቸው። የአሜሪካ ድምፅዋ የዋይት ሀውስ ዘጋቢ ፓትሲ ዊዳኩስ ዋራ ባጠናቀረችው ዘገባ የትራምፕን ፖሊሲዎች መለስ ብላ ትቃኛለች። አያይዛም ጆ ባይደን ሴቶችን የሚመለከቱ ፖሊሲዎችና በአስተዳደራቸው ውስጥ በስፋት ለማሳተፍና የጾታ እኩልነት ለማረጋገጥ የገቧቸውን ቃሎችም መልከት ታደርጋለች፣ ቆንጅታየ ታቀርበዋለች። ፕሬዚደንት ዶናልድ ትራምፕ በቀደመው ማለትም በመጀመሪያው በ2016ቱ ፕሬዚደንታዊ ምርጫ በእጩነት ቀርበው ዘመቻቸውን ከጀመሩበት ጊዜ አንስቶ ከቀረበባቸው በሴቶች ላይ የወሲባዊ ጉንተላ አድራጎት የመፈጸም ክስ ጀምሮ በሴት መራጮች ዘንድ የነበራቸው ድጋፍ ያቆለቆለ እንደነበረ ይታወሳል። እሳቸው ውንጀላዎችን ሲያስተባብሉ ነው የቆዩት። ይህ ፈጽሞ ሐሰት ነው። በወዲህኛው የምርጫ ዘመቻቸው ደግሞ የሐሰት ዜና ማሰራጫዎች ከከተማ ወጣ ባሉ የመኖሪያ አካባቢዎች የሚኖሩ ሴቶች አነጋገሩ እንደ ጥሩ ሰው ስላልሆነ አይወዱትም ይሉኛል። እኔ ጥሩ ሰው የምሆንበት ጊዜ የለኝም። ለናንተ የማከናውነው ብዙ ስራ አለብኝ። ፕሬዚደንት ትራምፕ በቀደሙት ፕሬዚደንት ባራክ ኦባማ አስተዳደር ዘመን ጾታን መሰረት ያደረገ የደሞዝ ክፍያ አድሎን በስራ ቦታ የሚፈጸሙ ወሲባዊ ትንኮሳዎችን ለማስቀረት የወጡ ደንቦችን በተቋማቱ ላይ ከመጠን ያለፈ ጫና ያሳድራሉ በሚል ምክንያት ሊቀለብሱት ሞክረዋል። በአስተዳደር ፖሊሲዎች ለሴቶችና ልጃገረዶች ጉዳዮች ለመሟገት የተቋቋመውን የዋይት ሀውስ የሴቶችና የልጃገረዶች ጉዳዮች ምክር ቤትን በትነዋል። የጽንስ ማቋረጥ አገልግሎት የሚሰጡ የስነ ተዋልዶ ጤና አገልግሎት ተቋማት የተባበሩት መንግስታት የስነ ህዝብ ፈንድም ጭምር ከፌዴራል መንግስቱ የገንዘብ ድጋፍ እንዳያገኙ አስከልክለዋል። የዋይት ሀውስ ቃል አቀባይ ኬሊ መከነኒ ግን ፕሬዝደንቱ ትክክል ናቸው ይላሉ። እሳቸው እናቶችን የሚደግፉ ፕሬዝዳንት ናቸው፣ ለህይወት የቆሙ ፕሬዝዳንት ናቸው። የሴቶችና የቤተሰቦች ጉዳዮችን ይዘው የሚሟገቱ በበኩላቸው የባይደን አስተዳደር እነዚህን የትራምፕ ፖሊሲዎች መቀልበስ እንዳለበት ያስረዳሉ ሴራ ፍሬሽ ፊንክ የሴቶችና የቤተሰቦች አገር አቀፍ አጋርነት የተባለ ድርጅት የፖሊሲና የስትራቴጂ ምክትል ፕሬዚደንት ናቸው እንዲህ ሲሉ ነው የሚያስረዱት የባይደን ሀሪስ አስተዳደር የሚከተሉትን ማድረግ ይኖርበታል። አስቀድሞ መወሰድ ያለበት እርምጃ መሰረዝ ያለበትን ተመልሶ ስራ ላይ እንዲውል መደረግ ያለበትን ማጥናት አለበት። ሁሉንም ከፖሊሲ ቀረጽ አኳያ ትኩረት ሰጥቶ መገምገም ወሳኝ ይሆናል። ሴቶች ለእኩል ስራ እኩል ክፍያ እንዲያገኙ፣ በእርግዝናቸው ወቅት አድሎና በደል እንዳይደርስባቸው፣ የወሊድ ፈቃዳቸው፣ የሕፃናት እንክብካቤ ፈቃድ፣ የጤና ጥበቃ ተደራሽነት ተሟልቶላቸው የኢኮኖሚ ይዞታቸው እንዲሻሻል ማድረግ አጀንዳቸው መሆኑን ባይደን ሲናገሩ ቆይተዋል። በዓለም ዙሪያ በሴቶች ላይ የሚፈጸሙ ጥቃቶች እንዲወገዱ፣ አቅማቸውንም ለመገንባት እንደሚሰሩም ተናግረዋል። ተመራጩ ፕሬዚደንት ጆ ባይደን ለምክትል ፕሬዚደንትነት ከመረጧቸው ከካማላ ሃሪስ አንስተው ለተለያዩ ከፍተኛ የመጪው አስተዳደራቸው የስልጣን ስፍራዎች ከአሁን ቀደም ሆኖ በማያውቅ ቁጥር ሴቶችንና የአናሳን ማህበረሰቦች መሰረት ያላቸው ሰዎችን መርጠዋል። ካማላ ሃሪስ ይናገራሉ። በባይደን ሃሪስ አስተዳደር ሴቶች ቅድሚያ ትኩረት ያገኛሉ። ያም የሚሆነው ሴቶች ብዙ ቅድሚያ የሚሰጧቸው ጉዳዮች እንዳሉ ስለምንረዳ ነው። ባይደን የብሔራዊ ደህንነት ምክር ቤታቸው ዲሬክተር እንዲሆኑ ያጯቸው ኤቭሪል ሄንስ በመወሰኛ ምክር ቤቱ ሹመታቸው ከጸደቀ የመጀመሪያዊቱ ሴት የተቋሙ መሪ ይሆናሉ። ተመራጩ ፕሬዚደንት ጥቁር አሜሪካዊቱን ሊንዳ ቶማስ ግሪንፊልድን የተባበሩት መንግሥታት ድርጅት አምባሳደር አድርገው መርጠዋቸዋል። ሌላይቱ ጥቁር አሜሪካዊት የቀድሞዋን በተባበሩት መንግሥታት ድርጅት የዩናይትድ ስቴትስ አምባሳደር የነበሩትን ሱዘን ራይስን የአገር ውስጥ ፖሊሲ ካውንስል ዲሬክተራቸው ከትውልደ ታይዋን ቤተሰቦች የሚወለዱትንና በዩናይትድ ስቴትስ የተወካዮች ምክር ቤት የበጀትና የመንግስት ገቢ ጉዳዮች ኃላፊ የሆነው ኮሚቴ የንግድ ነገረ ፈጅ ነው የሆኑትን ካትሪን ታይን የዩናይትድ ስቴትስ የንግድ ተወካይ አድርገው አጭተዋቸዋል። በፕሬዝደንት ዶናልድ ትራምፕ አስተዳደር ዘመን 15 አባላት ባሉት ካቢኔ የነበሩት ግፋ ቢል አራት ሴት አባላት ናቸው። ሌላው ፕሬዚደንት ትረምፕና ቀጣዩ ፕሬዚደንት ባይደን የሚለያዩበት ጉዳይ የፅንስ ማቋረጥ ጉዳይ ነው። አጥባቂ የካቶሊክ ክርስትና እምነት ተከታይ የሆኑት ጆ ባይደን በግላቸው ፅንስ ማቋረጥን እንደሚቃወሙ ይናገራሉ። ሆኖም ያ ለሴቶች በሕግ የተጠበቀላቸው የስነ ተዋልዶ መብታቸው መሆኑንም አምናለሁ ብለዋል። የፕሬዝደንት ትረምፕ ደጋፊዎች ደግሞ ትረምፕ እስካሁን ከነበሩት ሁሉ ጠንካራው የፅንስ ማቋረጥ ተቃዋሚ ፕሬዚደንት ናቸው ይሏቸዋል። ኬሊ ዲትመር በረትገርስ ዩኒቨርሲቲ የአሜሪካ ሴቶችና ፖለቲካ ማዕከል ባልደረባ ናቸው። እንዲህ ሲሉ ያስረዳሉ። For Trump በሁለቱ የምርጫ ዙሮች በግልጽ ያየረው ነገር ቢኖር ለዶናልድ ትራምፕ የመራጭ ድጋፍ ከቀሰቀሱላቸው ነጥቦች አንዱ እሱ ነው፤ ለጠቅላይ ፍርድ ቤቱ ጽንስን ማቋረጥን የሚቃወሙ ዳኞች እንደሚሾሙ ቃል ስለገቡ ነው። ጆ ባይደን አንዳንዶቹን የጽንስ ማቋረጥን የሚመለከቱ የፕሬዚደንት ትረምፕ እርምጃዎች እና ሌሎችንም የስነ ተዋልዶ ጤና ፖሊሲዎች ይቀለብሳሉ ተብሎ ነው የሚጠበቀው። ቆንጅት ታየን ለዝግጅቷ አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የ2020 ቅኝታችን ይቀጥላል። In the game. Ah, but I thought I'd ask you just the same. What are you doing? exactly 12 o'clock that night welcoming in Thousand invitations you receive. Ah, but in case I stand one little chance, here comes the jackpot question in advance. What are you doing? điều ừ. đó ừ. ừ. ừ. አራት ዓመታት ከፈጀውና እጅግ ብዙ የአሜሪካ ወታደሮች ከግዳጃቸው እንዲመለሱ እንዲሁም የአሜሪካ ወዳጆችም ለመከላከያ ከፍ ያለ ክፍያ እንዲከፍሉ ከተገደዱበት የፕሬዚዳንት ዶናልድ ትራምፕ አሜሪካ ቅድሚያ የተሰኘ የውጭ ፖሊሲ በኋላ ብዙዎች የመጪው ፕሬዚዳንት ጆ ባይደን የውጭ ፖሊሲ ምን እንደሚሆን ለማየት በመጠባበቅ ላይ ይገኛሉ። የአሜሪካ ድምፅ የመከላከያ ሚኒስቴር ወይም ፔንታጎን ዘጋቢ ካርላ ባብን ዘገባ የደንገረመው እንደሚከተለው አሰናድተዋለች። መራጩ ፕሬዝዳንት ጆ ባይደን የፕሬዝዳንት ዶናልድ ትራምፕ አስተዳደር መለያ ለሆነው ቅድሚያ አሜሪካ ከሚለው ውዳሴ እንደሚርቁ ተናግረዋል። አሜሪካ ተመልሳለች። ወደ ጨዋታው ልትገባ ነው። ነገር ግን አሜሪካ ብቻዋን አይደለችም። በተጨማሪም የቀድሞ የአሜሪካ ወዳጆች ከሆኑት ከኔቶ የቃል ኪዳን ሕብረት ሀገራት ጋር ግንኙነታቸውንም እንደሚያድሱ ነው ያስታወቁት። የስትራቴጂና የዓለም አቀፍ ጥናት ባልደረባ የሆኑት ቶድ ሃሪሰን ስለዚህ ጉዳይ እንዲህ ይላሉ። የትራምፕ አስተዳደር ከሰሜን አትላንቲክ የቃል ኪዳን ሕብረት ኔቶ ሀገራት ጋርና ወዳጆች ጋር የነበረው አካሄድ የመገዳደር ነበር። የባይደን አስተዳደር የተሻለና ተባባሪ የሆነ መንገድ ይከተላል ብዬ አስባለሁ። ፕሬዚዳንት ዶናልድ ትራምፕ የኔቶ የቃል ኪዳን ሀገራት የአሜሪካንም መልካምነት መጠቀሚያ አድርገውታል በተለይም ደግሞ ጀርመን ሲሉ ተናግረዋል። በጀርመን ያሉ 12 ሺህ የአሜሪካ ወታደሮችም እዛ ካለው ካምፕ ለቀው እንዲወጡ አዘዋል። ከአሁን በኋላ መጃጃል አልፈልግም። ላለፉት 25 ዓመታት በንግዱና ውትድርናው ዘርፍ ዙሪያ ዩናይትድ ስቴትስ ቅድሚያ ሲወሰድባት ኖራለች። እኛ ለጀርመን የጥበቃ አገልግሎት እየሰጠን ነው። ነገር ግን እነሱ የሚጠበቅባቸውን ክፍያ እየከፈሉ ስላልሆነ በዛ ያለውን ኃይላችንን እንቀንሳለን። እነሱ ጥፋተኞች ናቸው። ነገር ግን ባለሙያዎች እንደሚሉት ተመራጩ ፕሬዚዳንት ጆ ባይደን ፕሬዚዳንት ዶናልድ ትራምፕ ከሩሲያው ፕሬዚዳንት ቭላድሚር ፑቲን እና ከሰሜን ኮሪያው አምባገነን ኪም ዩን ኡም ጋ ያላቸውን ግንኙነት በማቀዝቀዝ በተገላቢጦሽ እንደሚንቀሳቀሱ ይጠቁማሉ። ተመራጩ ፕሬዚዳንት ጆ ባይደን ራሳቸውም እንዲህ ብለዋል። ከወዳጆቻችንና ከአጋሮቻችን ጋር አብሮ የሚቆሙ ፕሬዚዳንት ሆናለሁ። ለጠላቶቻችን፣ ከአምባገነኖች ጋር አብረን የምናማሙቅበት ጊዜ ማለቁን ግልጽ አድርጋለሁ። ሰሜን ኮሪያ በአሜሪካ ላይ የምታሳድረውን ስጋት ለመቀነስ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ጋር ዲፕሎማሲያዊ ወዳጅነት በመስረትና አሜሪካ በደቡብ ኮሪያ ያላትን የወታደራዊ ኃይል በመቀነስ ፒዮንግያንግ የሚሳይል ሙከራ እንዳታካሂድ ማድረግ ችለው ነበር። በዚህ ዙሪያ የፕሬዝዳንቱ አካሄድ መልካም እንደሆነ የብሩኪንግስ ተቋም ባልደረባ የሆኑት ሚካኤል ኦሃንሎን ይገልጻሉ። ሰሜን ኮሪያ ሚሳኤል አለመሞከረዋ ለአሜሪካ መልካም ድርድር ይመስለኛል። እነዚህ ልምምዶች አብዛኛውን ጊዜ ለታይታ የሚደረጉ ናቸው። እንደማስበው እነዚህ ልምምዶች ከማየት የተሻለ ዋጋ አለው። ምንም እንኳን እስካሁን ድረስ ተመራጩ ፕሬዝዳንት ባይደን አሜሪካ በደቡብ ኮሪያ የሚኖራትን ሰፊ የሆነ እንቅስቃሴ መቀነሱ ላይ ያላቸውን አቋም ይፋ ባያደርጉም፣ ባለሙያዎች ግን በዶናልድ ትራምፕ አስተዳደር ሄድ መለስ ሲል የቆየውንና የአሜሪካ የብዙ ዘመን ወታደራዊ ወዳጅ ከሆነችው ደቡብ ኮሪያ ጋር ያላቸውን ወዳጅነት በቀጠናው ላይ ካለው ወታደራዊ አቅርቦት በላይ እንደሚያተኩሩበት ይገልጻሉ። በዚህ ሀሳብ ላይ የስትራቴጂክና የዓለም አቀፍ ጥናት ባልደረባ ቶድ ሃሪሰን እንዲህ ይላሉ። እኛ ወታደሮቻችን በዛ በማስቀመጣችን ሰሜን ኮሪያ ከባድ ገንዘብ እየከፈለች ነው። ስለዚህም በትናንሽ ሳንቲሞችና ዶላሮች ምክንያት መጠዛጠዙን እንተው። እንደሚመስለኝ ይህን በአንድ ሌሊት ማስቆም ይቻላል። ሁለት አስርት ዓመታት ከፈጀውና እጅግ ብዙ ወዳጆችን በማሳተፍ በኢራቅና አፍጋኒስታን ሽብርተኝነትን የመዋጋት ግንኙነት በኋላ ተመራጩ ፕሬዚዳንት ጆ ባይደን ከፕሬዚዳንት ዶናልድ ትራምፕ ጋር አንድ አይነት አቋም በመያዝ በዛ ያለው የአሜሪካ ወታደር ቁጥር እንዲቀንስ ይሻሉ። ምንም እንኳን ፕሬዚዳንት ዶናልድ ትራምፕ ወታደሮቻቸውን ከሱሪያ ለማስወጣት ከዚህ ቀደም ሁለቴ ቢሞክሩም ባይደን ግን ይህን ማድረግ አሜሪካ እስላማዊ መንግስታትን እየተዋጉ ባሉት ከርዲሽ ወዳጆቿ ላይ ፊቷን እንዳዞረች ይቆጠራል ይላሉ። በአስር ሺዎች የሚቆጠሩ ሰዎች ሕይወታችሁን አጥተዋል እኛም ራሳችንን እኛው ራሳችንን ያሰለጠናቸው እንዲደራጁም ስናግዛቸው የነበረው ከዚያም ሲፈጽሙት ተው ናቸው። በዓለም ላይ ማንም የእኛን ቃል ለማመን ዝግጁ አይደለም። የአሜሪካ መጪው የብሔራዊ ደህንነት እየተዋቀረ በሚገኝበት በአሁኑ ሰዓት የአሜሪካንን አመራር በሚሹ ሀገራት በዓለም ዙሪያ ያሉ ስጋቶች በመቀነስ ፋንታ እንደሚጨምሩም ይጠበቃል። ለካርላ ባብ ዘገባ ኤደን ገረመው ከዋሽንግተን ዲሲ ኤደን ገረመውን ለዝግጅቷ አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የ2020 ቅኝታችን አሁንም ይቀጥላል። አስተናጋጃችሁ አሉላ ከበደ ነኝ። ተከታዩ ርዕስ የአየር ንብረት ለውጥን ይመለከታል። እየተገባደደ ባለው እና ኮቪድ-19 በተጫነው የ2020 ዓመተ ምህረትም ቢሆን የአየር ንብረት ለውጥ አላቆመም። የመንግስታቱ ድርጅት በአየር ንብረት ለውጥ ጉዳዮች ዙሪያ የተደረሰ ስምምነት በፓሪስ ከተፈረመ አምስተኛ ዓመቱን ባስቆጠረበት በዚህ ዓመት ምን አይነት መሻሻሎች ታይተዋል? የደረሱት የከፉ አደጋዎችስ ምን ይመስላሉ? ሲል የአሜሪካ ድምጹ ዘጋቢ ስቲቭ ባራጎና ያጠናቀረውን ስምኝሽ ቆየ ታቀርበዋለች። የፈረንጆቹ 2020 ዓመተ ምህረት ከካሊፎርኒያ እስከ ሳይቤሪያ ድረስ ታይቶ የማያውቅ የሰደድ እሳት ተመዝግቧል። የአትላንቲክ ውቅያኖስም ከዚህ በፊት ያልታየ የአውሎ ንፋስ መጠን አስተናግዷል። 2020 እስከ ዛሬ ድረስ ከተመዘገበው እጅግ የላቀ ሞቃታማው ዓመት ሆኖም ይመዘገባል። የምንኖርበት ፕላኔት ትኩሳቱ እየጨመረ ባለበት ሰዓት፣ አለም ደግሞ በኮቪድ-19 ተሸነፈ። የኮሮና ቫይረስ ወረርሽኝ መንገዶችን ባዶ ያደረጋቸው፣ አውሮፕላኖችንም ወደ ሰማይ እንዳይበሩ አገዳቸው። ይህ ክስተት ፕላኔቱን የሚያሞቀውን የካርበን ልቀት በሰባት ከመቶ እንዲቀንስ አድርጎታል። የዓለም ኃይል ምንጭ ተቋም ዳይሬክተር የሆኑት ዳን ላሾፍ ግን ይህ ብዙም የሚያስደስት ጉዳይ አይደለም፣ ይላሉ። በኮቪድ-19 ምክንያት በ2020 የታየው የካርበን ልቀት መቀነስ የአየር ብክለትን መቀነሻው ትክክለኛው መንገድ እንዳልሆነ ግልጽ ነው። ያ ምንም ጥያቄ የለውም። በዚያ ላይ ኢኮኖሚው እንደገና ማገገም ሲጀምር አብዛኛው ወዲያውኑ ወደነበረበት የሚመለስ ነው። በዓለም ዙሪያ መሰረታዊ ለውጥ እጅጉን ያስፈልጋል። በኮሎምቢያ ዩኒቨርሲቲ የሕግ አስተማሪ የሆኑት ማይክል ጀራርድ ግን አንዳንድ አገሮች በዚህ ዓመት እርምጃዎች መውሰዳቸውን ያስረዳሉ። ባለፈው ዓመት በአየር ንብረት ፖሊሲ ዙሪያ ዋናው ክስተት የነበረው ምናልባት የቻይናው ፕሬዚደንት ሺ ጂምፒንግ ሀገራቸው በ2060 የካርበን ልቀቷን ዜሮ የማድረስ እቅዷን ማሳውቃቸው ነው። በአውሮፓ ያሉ በርካታ ሀገራትም በአየር ንብረት ዙሪያ ያላቸውን ፍላጎት ከፍ አድርገውታል። ሮ አብዛኛው የዓለም ክፍልም ወደዚህ አቅጣጫ እየተጓዘ ነው። ጀራርድ ዩናይትድ ስቴትስ በፕሬዝዳንት ዶናልድ ትራምፕ አመራር ስር የአካባቢ ጥበቃ ቁጥጥሮችን በማላላትና ጠጣር ነዳጅ ወይም ፎሲል ፊውል በብዛት እንዲመረት በማበረታታት በተቃራኒው አቅጣጫ መሄዷን ይናገራሉ። ነገር ግን በህዳር ወር ላይ የጆ ባይደን ማሸነፍ አዲስ አቅጣጫ ያመጣል ሲሉ ተስፋ ያደርጋሉ። ተመራጩ ፕሬዚደንት ጆ ባይደን ፕሬዚደንት ትራምፕ ካደረጉት ሙሉ ለሙሉ ተቃራኒውን እንደሚያደርጉ ምንም ጥያቄ የለውም። ባይደን የአየር ንብረት ለውጥን መዋጋት ቅድሚያ የሚሰጡት ጉዳይ ቢሆንም የካርበን ልቀት መጠንን በመቀነስ ረገድ የተከፋፈለው የአሜሪካ ምክር ቤት ብዙም ርቀት ላያስኬዳቸው ይችላል። ነገር ግን በዚህ ዓመት የካሊፎርኒያ አስተዳዳሪ በ2035 በጋዝ የሚንቀሳቀስ መኪና ለሽያጭ መቅረብ እንዲያቆም ሲሉ ያስተላለፉት አይነት መመሪያዎችን በማውጣት አንዳንድ ክፍለ ግዛቶች ከዛም ርቀው ሊሄዱ ይችላሉ። ባንኮችና ባለሀብቶች በዚህ ዓመት በጠጣር ነዳጅ ላይ ቀዝቀዝ ብለው ታይተዋል። ትላልቅ ባንኮችም በአርክቲክ ዘይትና ነዳጅ ማውጣት ፕሮጀክቶች ላይ ገንዘባቸውን እንደማያፈሱ ተናግረዋል። የአሜሪካ ፌዴራል ገንዘብ ማከማቻ ቢሮም ለመጀመሪያ ጊዜ በአየር ንብረት ለውጥ ላይ እርምጃ እንዲወሰድ መጠየቃቸውን ሊሾፍ ይገልጻሉ። የአየር ንብረት ለውጥ የአሜሪካን ኢኮኖሚ ትልቅ ስጋት ይጥላል የሚለው ሀሳብ ዋናው ጉዳይ ሆኖ ነበረ። ነገር ግን ሁለት ሺህ ሃያ ሀሳቡን እንዲገታ አድርጎታል። በተባበሩት መንግስታት ድርጅት የአየር ንብረት ለውጥን ለመዋጋት የተፈረመው የፓሪስ ስምምነት በዚህ ዓመት አምስት ዓመት ሞልቶታል። ነገር ግን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ እንዳሉት አደገኛ የሆነውን የዓለም ሙቀት ለመቀነስ የተቀመጠውን ግብ ከማሳካት ግን ዓለም ብዙ ርቀት ላይ ነው። በፓሪስ የተወሰዱት ኃላፊነቶች እንዲሆን ከሚፈለገው እጅጉን የራቁ ናቸው። ግን እነዚያም ኃላፊነቶች ቢሆኑ እየተፈጸሙ አይደሉም። የዓለም ትኩሳት በ2020ም ጨምሯል። ሳይንቲስቶችም ይህን ትኩሳት ለማውረድ ጊዜ እያለቀብን ነው ሲሉ ማስጠንቀቃቸውን ቀጥለዋል በስቲቭ ባራጎና ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ ስመኝሽ የቆየን ለዝግጅቷ አመሰግናለሁ ወደ መጨረሻው ርዕስ እንሻገራለን አድማጮች በእርግጥ የአውሮፓውያኑ 2020 ለኢትዮጵያውያንስ እንዴት አለፈ? በዓለም ዙሪያ በብዙ ፈታኝ እምነቶች የተሞላው የትላንቱ 2020 ሚሊዮኖችን ለሞት ከዳረገው ኮቪድ-19 ወረርሽኝ አንስቶ የዓለምን ኢኮኖሚ ማሽቆልቆል፣ የማኅበራዊ ግንኙነቶች መቋረጥና ኢትዮጵያን ጨምሮ በተለያዩ አገሮች የተከሰቱ ተፈጥሯዊና ሰው ሰራሽ አደጋዎችና ግጭቶች ብዙዎችን የፈተኑ ነበሩ። የዓመት ለመሆኑ ለኢትዮጵያንስ እንዴት አለፈ? በመጪው ሀያ ሀያ አንድስ ምን ይጠበቃል ስትል ስመኝሽ የቆየናት የተለያዩ አዋቂዎችን አነጋግራ ተከታዩን ያቀናበረችው ሁለት ሺ ሀያን ያክል የሰው ልጆችን የፈተነ ዓመት ኖሮ የሚያውቅ አይመስልም። በአውስትራሊያ ደኖች ውስጥ በተፈጠረ ከፍተኛ የሳት ቃጠሎ የጀመረው ዓመት ከቻይና ውሃን ከተማ በተነሳ የኮሮና ቫይረስ ወረርሽኝ እስካሁን ከ አንድ ነጥብ ስምንት ሚሊየን በላይ የሚሆን ሕይወት ቀጥፏል። ይህን ተከትሎም የዓለም ኢኮኖሚ ቀውስ ውስጥ ገብቷል። ተቋማት ተፈትነዋል። በኢትዮጵያም ከነዚህ ዓለም አቀፍ ቀውሶች በተጨማሪ ውስጣዊ የፖለቲካ አለመረጋጋት የወለዷቸው ግጭቶች ለበርካቶች ሕይወት መጥፋት መሰደድና ንብረት መውደም ምክንያት ሆነዋል። ይህን መነሻ አድርገን በዚህ በምናገባድደው አመት ችግሮችን ለመፍታት የሀገር ብሔር ግንባታ አስፈላጊነትና የጋራ ሀገራዊ መግባባት ለመፍጠር በሚቻልባቸው ሀሳቦች ዙሪያ ሲሰሩ ከነበሩ ምሁራን መካከል አንዱ የነበሩትን ዶክተር ዘነበ በየነን አመቱ እንዴት ተጠናቀቀ ስንል ጠይቀናቸዋል። በኢትዮጵያ ላይ ለሦስት አመታት አካባቢ ስንሰራው የነበረው የሀገር ብሔር ግንባታ የመጀመሪያው ፌዝ ፍጻሜ አግኝቶ ለመንግስት አስረክበን ለሚቀጥለው ደረጃ እየተዘጋጀን ያለንበት ጊዜ ነው። አሁን በዚህ ፕሮጀክት ከብዙ ወገኖች ጋር ተመካክረናል። የኢትዮጵያ ችግሮች ምንድን ናቸው? የወደፊት እጣ ፋንታችን ምን ይመስላል? እዚህ ላይ የደረስንበት መንገድ ምንድን ነው? የሚሉ ብዙ ነገሮች ስለማየት ሞክረናል እና ፈተናዎች ቢበዙም ተስፋ ያየሁበት ፕሮጀክት ነው። የተሳሳት አይመስለኝ። ኢትዮጵያውያን እንደ ህብረተሰብ ፈውስ የሚያስፈልጋቸው ጊዜ ነው የሚሉት ዶክተር ዘነበ መጪው ሁለት ሺ ሀያ አንድ አመተ ምህረት የበርካቶች ቁስል የሚሽርበት አመት እንደሚሆን ተስፋ ያደርጋሉ። እንደ ህብረተሰብ ከታመምን የፈውስ ጊዜ ያስፈልገናል። ይሄ ፈውስ ደግሞ የሚመጣው ሁሉንም ነገር ግልጽ አድርጎ በመወያየት፣ በመነጋገር፣ በመከራከር ሊሆን ይችላል። የዛ ፕሮጀክት የሚቀጥለው አካል የሚሆነው ይሄ ነው። ህዝቡን በሚያንቀሳቀስ መንግስትን፣ የተለያዩ ተቃዋሚ ፓርቲዎችን፣ የተለያዩ የህብረተሰብ አካላትን ባሳተፈ መልኩ ስለ ወደፊት የኢትዮጵያ ሁኔታ እጣ ፋንታ የምንወያይበት ከሌሎች ሀገሮች የምንማርበትን መድረክ አዘጋጅተን ኢትዮጵያ ላይ ምናልባትም ለውጥ ሊያመጣ የሚችል አንድ ትልቅ ፕሮጀክት አስበናል። ወደ ተግባራዊ እንቅስቃሴው የምንገባበት አመት ይሆናል ብዬ ተስፋ አደርጋለሁ። ሌላው በዚህ በሁለት ሺህ ሀያ ዓመተ ምህረት ለኢትዮጵያኖች ከባድ የነበረው የኢኮኖሚ ቀውስና እያሻቀበ የሚሄደው የኑሮ ውድነት ነው። በዚህ ዙሪያ ከዚህ ቀደም የባለሙያ አስተያየታቸውን ሰጥተውን የነበሩት የኢኮኖሚ ባለሙያ አቶ ብስራት ተሾመ ሁለት ሺህ ሀያ በአጠቃላይ በኢኮኖሚ አኳያ አስጨናቂ አመት እንደነበር ይገልጻሉ። በዚህ በኑሮ ውድነትና ከእሱ ጋር ተያያዥ በሆኑ የኢኮኖሚ አለመረጋጋቶች በጣም ህብረተሰቡ ሲቸገር እንደነበረ ማስተዋል ይቻላል። ለዚህ ደግሞ በጣም በቀጥተኝነት በሚታይ ሁኔታ በጣም እየጨመረ ያለው ይሄ የውጭ ምንዛሪ ተመኑ የኢትዮጵያ ብር አጌንስት ዶላር በአማካይ ወደ ሀያ በመቶ አካባቢ ነው በየአመቱ አሁን አቅሙን እያጣ ያለው። ከዚህ ጋር በቀጥተኝነት ተያያዥ በሆነ ሁኔታ ኑሮ ውድነቱም እየጨመረ ነው የመጣው። ይሄ በጣም አስጨናቂ ነው ለህብረተሰቡ። በኢኮኖሚው አኳያ በጣም ከባድ የነበረ አመት ነው ብያለሁ አስባለሁኝ በኢኮኖሚው ዙሪያ ያለው ፈተና የበዛ ቢሆንም በዚሁ ዓመት በተለይ በቡና በወርቅና በአበባ ንግድ ዙሪያ የታየው የውጭ ንግድ መሻሻል ተስፋ ሰጪ ነው። በመጪው ዓመትም ይህን መሻሻል አጠናክሮ መቀጠል እንደሚገባ የሚገልጹት አቶ ብስራት በተለያዩ የሀገሪቱ ክፍሎች የሚታዩት ግጭቶችና የታቀደው ምርጫ ሊደርሱ የሚችሉትን ተጨማሪ አሉታዊ ተጽዕኖች ለመቀነስ መንግስት በተለይ ሰላምና መረጋጋት ላይ ጠንክሮ መስራት አለበት ሲሉ ይመክራሉ። በተለያዩ ቦታዎች ላይ የምንሰማቸው ግጭቶች፣ ያለመረጋጋቶች በቀላሉ የሚታዩ አይደሉም። ስለዚህ በዋናነት መንግስት ዝም ብሎ ብቻ ሰላምና መረጋጋቱ ላይ ቢሰራ ሌሎቹ ነገሮች ቀስ እያሉ ወደ ቦታቸው ይመለሳሉ ብዬ አስባለሁኝና። ግን ወደፊት ደግሞ ስናይ ትልቁ እንደ እንደ ቻሌንጅ እኔ የማየው የኑሮ ውድነት እና የዋጋ ግሽበት ጉዳይ ነው። ይሄንን መንግስት በጣም አተኩሮ በህዝቦች መካከል ያሉ ቅራኔዎችን ለመቅረፍ ከሚደረግ መመካከር ባልተናነሰ በዚህ በኑሮ ውድነትና በዋጋ ግሽበት ላይ ከፍተኛ የሆነ ስራ መሰራት አለበት። በምናገባድደው አመት በኢትዮጵያ በየጊዜው ከሚነሱት ግጭቶች ጎን ለጎን ተያይዞ በስፋት የተነሳው የሐሰተኛ መረጃዎች ስርጭት ነው። በአሜሪካን ሀገር የሚገኘው ሀምሊን ዩኒቨርሲቲ ረዳት ፕሮፌሰር የሆኑትና በተለይ በኢንተርኔት እና ማህበራዊ ሚዲያዎች ዙሪያ ሰፊ ጥናትን ያካሄዱት አቶ እንዳልካቸው ጫላ ሁለት ሺህ ሀያ እውነትን ከሐሰት መለየት ከባድ የነበረበት ዓመት እንደሆነ ይገልጻሉ። ቱ ተፈጥሮ ግጭቱን የጀመረው ማን ነው? በምን ሁኔታ ውስጥ የተጀመረው? ስንት ሰው ሞተ? የሚሉት መሰረታዊ ጥያቄዎችን መመለስ በማንችልበት ደረጃ በዓለም አቀፉም የመገናኛ ብዙኃን ሀገር ውስጥም ባሉ የመገናኛ ብዙኃን ብዙ መረጃዎች የተሳሳቱ፣ ሆን ብለውም ሊሆን ይችላል፣ ሳያውቁም ሊሆን ይችላል። በዚህ በጣም በርካታ ሰዎች ስህተት ውስጥ ወድቀዋል። በማወቅም ሆነ ባለማወቅ በሚሰራጩ ሀሰተኛ መረጃዎች ህብረተሰቡ ለበርካታ ቀጥተኛ ና ተዘዋሪ ጉዳቶች እንደተጋለጡ አበክረው የሚገልጹት እንዳልካቸው፣ በተለይ በመጪው የፈረንጆቹ አመት በሚካሄደው ምርጫ ተጨማሪ ጉዳቶች እንዳይደርሱ ሊሰሩ ስለሚገባቸው ስራዎች እንዲህ ያስረዳሉ። እንግዲህ የትምህርት ፕሮግራሞች መስፋፋት ይጀምራሉ ብዬ አስባለሁ። በተለይ ደግሞ ይሄ የሚዲያ ሊትሬሲ ፕሮግራሞች መስፋፋት አለባቸው። አንድ ተስፋ የማደርገው ነገር ይሄ ነው። ሁለተኛ እንግዲህ፣ መጪው ሁለት ሺህ አንድ ኢትዮጵያ ውስጥ ምርጫ ይካሄዳል። ከምርጫው በኋላ አሁን ያለው ያልሰከነ ፖለቲካ ወደ ሰከነ ፖለቲካ ይሸጋገራል የሚል እምነት አለኝ። ተስፋም አደርጋለሁ። ከምርጫው በፊት ምናልባት የቸገረ ጊዜ ሊሆን ይችላል። ትንሽ ውጥረት ይኖራል ብዬ አስባለሁ። ግን ምርጫው ከተጠናቀቀ እና ምርጫውን አሸንፎ ስልጣን የሚይዘው አካል ሀገርን የማረጋጋት ስራ ይሰራል ብዬ ተስፋ አደርጋለሁ። ሁለት ሺህ ሀያ በተለይ ቴክኖሎጂዎችን በመጠቀም የሚሰራጩ ሀሰተኛ መረጃዎችን የጥላቻ ንግግሮችንና ጥቃት ቀስቃሽ መልእክቶችን ለማስቆም የማህበራዊ ድህረ ገጽ ተጠቃሚዎች እንቅስቃሴ ጀመሩበት ዓመትም ነበር። ከነዚህ አንዱ ደግሞ ዮሐንስ ሞላ ነው። እርስ በርስ በመነቃቃት ምን ማድረግ እንችላለን ብለው እርምጃዎችን ለመውሰድ ለመቆጣጠርና ለማስቆም ትክክለኛን መረጃ በመፈለግ የጥላቻ ንግግሮች ሲመጡ ሰዎችን አቁሙ፣ ይሄንን ማድረግ አችሉም ብሎ ለመከላከልም እንቅስቃሴዎች የተደረገበትም አመት ነው። በዚያው ልክ ለምሳሌ የኔትወርክ አገንስት ሄት ስፒች የሚለው ፌስቡክ ላይና ትዊተር ላይ ያለ ግሩፕ ነው። እሱ መቋቋሙን እንደ ጥሩ ነገር አየዋለሁ። በአጠቃቀም ጉድለት ምክንያት ቴክኖሎጂ በማህበረሰብ ና በሀገር ላይ ጉዳት እንዲደርስ ምክንያት ሆኖ ቢነሳም በተለይ ባለንበት ወረርሽኝ ወቅት ቴክኖሎጂ የብዙ ሰዎችን ሕይወት ያቀለለና ለብዙ ኢትዮጵያውያን ስራ የፈጠረ እንደሆነ የሶፍትዌር ኢንጂነር እና በሎስ አንጀለስ ውስጥ በሚገኘው ሲቲ ናሽናል ባንክ ምክትል ፕሬዝዳንት የሆነው ዮሴፍ አዱኛ ይገልጻል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ አሉላ ከበደ።